የኢትዮጵያ መንግስት የቀድሞውን የደቡብ ሱዳን ምክትል ፕሬዝደንት በአዲስ አበባ እንዳይተላለፉ ያገደው ባለፈው እሁድ ነበር። በእለቱ ሬክ ማቻር ላለፈው አንድ ወር ገደማ ከቆዩበት ደቡብ አፍሪካ በኢትዮጵያ አየር መንገድ ተሳፍረው አዲስ አበባ ይደርሳሉ። አዲስ አበባን በመሸጋገሪያነት ተጠቅመው ወደ ሌላ ቦታ ለመጓዝ አቅደው የነበረ ቢሆንም የኢትዮጵያ የኢሚግሬሽን ባለስልጣናት ወደ መጡበት እንዲመለሱ አድርገዋል። ማቻር የሚመሩት የአማጽያን ቡድን ቃል አቀባይ ዲክሰን ጋትሉክ ለጀርመን ዜና አገልግሎት ዲፒ እንደተናገሩት የኢትዮጵያ ባለሥልጣናት ማቻርን በቦሌ ዓለም አቀፍ አየር ማረፊያ ለአጭር ጊዜ አስሯቸው ነበር። ባለሥልጣናቱ ማቻርን ያሰሯቸው በኢትዮጵያና ደቡብ ሱዳን ድንበር ወደሚገኘው የአማጽያኑ መቀመጫ ለመጓዝ እንደመጡ በመጠርጠራቸው እንደሆነ ቃል አቀባዩ ይናገራሉ። የማቻር ወደ ኢትዮጵያ አመጣጥ ወደ ድንበር ከተማይቱ ፓጋክ ለመጓዝ እንዳልነበረ ጋትሉክ ቢገልጹም ወዴት ለመጓዝ አቅደው እንደነበረ ግን ከመግለጽ ተቆጥበዋል። የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ግን ማቻር ወደ ናይጄሪያ ለመጓዝ አዲስ አበባን በመሸጋገሪያነት እንደተጠቀሙ ይናገራሉ። ሆኖም ከናይጄሪያ መንግስት የመግቢያ ቪዛ በመነፈጋቸው ኢትዮጵያ ወደ መጡበት ለመመለስ መገደዷን ያስረዳሉ። መጀመሪያ ከሳውዝ አፍሪካ ወደ ናይጄሪያ ነበር በኢትዮጵያ ኤርላይን ነበረ የመጣው። ነገር ግን ኦኒስ ዌይ የናይጄሪያ መንግስት የሰጠውን ቪዛ ሪቦክ አደረገ ነበር ተባለው ማለት፣ ከለከለው ማለት ነው። ቪዛውም ለዛ ነው። አሁን እንግዲህ በኢንተርናሽናል ስፔሪሽን ህግ መሰረት ደግሞ ያ ተቀባዩ ሀገር ቪዛውን ከከለከለ ያመጣው አየር መንገድ መልሶ እዛ ወደመጣበት መመለስ ነበረበት። በቃ ያ ነው የተደረገው። ስለዚህ ሳውዝ አፍሪካ ተመልሷል። ኢትዮጵያ ውስጥ አልተታሰረም ማለት ነው። ሬክ ማቻር ወደ ደቡብ አፍሪካ መጀመሪያ ያቀኑት ከስድስት ሳምንት በፊት ሕክምና ለማግኘት በሚል ነበር። ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋር የነበራቸው አለመስማማት እንደገና ገርሽቶ መዲናይቱ ጁባን ባለፈው ሐምሌ ጥለው ከወጡ በኋላ በጫካ ቆይተዋል። በነሐሴ ወር ከሀገራቸው ጋር ድንበር ወደምትጋራው ዲሞክራቲክ ሪፐብሊክ ኮንጎ ተሻግረዋል። በሱዳን ካርቱም እስከ ጥቅምት መጀመሪያ ቆይታ ካደረጉ በኋላ ወደ ደቡብ አፍሪካ ተጉዘዋል። እስከ ቅርብ ጊዜ ድረስ ማቻር በኢትዮጵያ ቤተኛ ነበሩ። በደቡብ ሱዳን ግጭት ከተቀሰቀሰ ካለፈው ሶስት ዓመት ወዲንኳ እንኳ ለፖለቲካ ድርድር ወደ ኢትዮጵያ ሲመላለሱ ቆይተዋል። ደቡብ ሱዳንን የተመለከቱ ሶስት መጻሕፍት ያሳተሙት ጄምስ ሽማኙላ ኢትዮጵያ ለማቻር ሲበዛ ቸር ነበረች ይላሉ። የኢትዮጵያ መንግስት ማቻርን በድርድር ወቅት ከማስተናገድ አልፎ የደህንነት ዋስትና እስከ መስጠት ድረስ ወዳጅነት ሲያሳይ መቆየቱን ያስረዳሉ። አሁን ግን በማቻር ጉዳይ ጥንቃቄን መርጧል ይላሉ። አሁን በደቡብ ሱዳን ባለው ሁኔታ ምክንያት የኢትዮጵያ መንግስት በጣም ጠንቃቃ ሆኗል። ጥንቃቄው እንደ ቀድሞው ሬክ ማቻርን ሲቀበል በደቡብ ሱዳን ባለስልጣናት ዘንድ አለመታየት ድረስ የሄደ ነው። ቀድሞ ማቻር ኤስፒኤልኤ ተቃዋሚ ስለነበሩ ነው። አሁን ግን በጁባ መንግስት ላይ ጦርነት አውጀዋል። የኢትዮጵያ መንግስት በጣም ጠንቃቃ የሆነው የጁባ መንግስት የሬክ ማቻርን መገኘት ይፋዊ አድርጎ እንዳይተረጉመው ነው። ይልቁንም የጁባን መንግስት ለመጣል የሚደረግ ማንኛውንም የአማጽያን ንቅናቄን እንደማይደግፍ እንዲታይለት ይፈልጋል። ሽማኙላ ማቻር ወደ ኢትዮጵያ የመጡት ወደ ደቡብ ሱዳን ለመሻገር ነው የሚለው አስተሳሰብ አይዋጥላቸውም። የአማጽያኑ መሪ በሶስት የደቡብ ሱዳን አካባቢዎች ጦራቸውን ማስፈራቸውን የሚናገሩት ሽማኙላ ውጊያ እየተካሄደ እንደሆነ ያስታውሳሉ። በዚህ ሁኔታ የማቻር በቦታው መገኘት ፋይዳ የለውም ባይ ናቸው። የትም ቦታ ሆነው ጦራቸውን ማዘዝ እየቻሉ ለምን ወደ ደቡብ ሱዳን ይጓዛሉ? ሲሉ ይጠይቃሉ።